ጠቅላይ ሚኒስትር አብይ አህመድ ዛሬ በፖርት ሱዳን የሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀኔራል አብዱልፈታህ አልቡርሃን ጋር ተገናኝተው ተወያይተዋል። ጠቅላይ ሚኒስትሩ የሱዳን ወታደራዊ መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ በስፍራው ተገኝተው ጀኔራል አብዱልፈታህ አልቡርሃንን የጎበኙ የመጀመሪያው የውጭ ሀገር መሪ መሆናቸው ነው ሮይተርስ የዘገበበት ነው። ለዝርዝሩ ኬኔዲ አባተ ጠቅላይ ሚኒስትር አብይ አህመድ ዛሬ ማክሰኞ ጠዋት ሐምሌ 2 ቀን 2016 ዓ ም ወደ ፖርት ሱዳን አቅንተው ከሱዳን ሉዓላዊ ምክር ቤት ፕሬዝደንትና የአገሪቱ ጦር አዛዥ ጄኔራል አብዱልፈታህ አልቡርሃን ጋር ተወያይተዋል። በመንግስታዊው የሱዳን ጦር ኃይሎችና በጄኔራል መሐመድ አምዳን ደጋሎ በሚመራው የፈጥኖ ደራሽ ኃይሎች መካከል ካለፈው ዓመት ሚያዝያ ወር ጀምሮ ላለፉት 15 ወራት ለቀጠለው ውጊያ መፍትሄ ማፈላለግ የጠቅላይ ሚኒስትሩ ጉዞ ዓላማ እንደሆነ ጽህፈት ቤታቸው አስታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ የትስስር ገጾቹ ባወጣው መረጃ የጠቅላይ ሚኒስትር አብይ የፖርት ሱዳን ጉዞ ለሱዳን መረጋጋት የሚያከናውኑት ጥረት ቀጣይ እርምጃ ነው ብሏል። ይኸው ጉብኝት የተካሄደው ባለፈው ወር የፈጥኖ ደራሹ ኃይሎች በደቡብ ምስራቅ ስናር ግዛት ላይ ጥቃት መፈጸማቸውን ተከትሎ ጦርነቱ ሱዳን ከኢትዮጵያ ጋር ወደምትዋሰንበት ድንበር ከተቃረበ በኋላ ነው። የጦርነቱ አሉታዊ ተጽዕኖ ከሱዳን ባሻገር ቀጠናዊ ውጤት እንዳለው ያመለከቱት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ጠቅላይ ሚኒስትር አብይ ዛሬ ወደ ሱዳን ያቀኑት ባለፈው ሳምንት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መሰረት መፍትሄ ለማፈላለግ እንደሆነ ለአሜሪካ ድምጽ ተናግ ተናግረዋል። በጠቅላይ ሚኒስትሩ በኩል ይደረጉ የነበሩ ጥምቶች ነበሩ። ሱዳን ላይ ያለውን ሁኔታ መፍትሄ ለመስጠት አሁን ያሉት ኢኒሽቲቮች ብዙም ገፍተው የሰላም መፍትሄ እያመጡም ስላልሆነ፣ እንደ ኢትዮጵያ፣ እንደ ሀገር፣ እንደ አንድ ወዳጅ ጎረቤት ምን ልናገዝ እንችላለን የሚለውን ነገር ያው እያየን ነው። ሀገሩ እየፈረሰ ነው ያለው። አጠቃላይ ውጊያው ለሱዳን ብቻ ሳይሆን ከፍተኛ የሚያመጣው የሚያመጠው ኤፕሊኬሽን ይኖራል ከዛ አንጻር መፍትሔ ለመፈለግ የሚደረግ ጥረት አካል ነው። ጠቅላይ ሚኒስትር አብይ አህመድ በሁለቱ የሱዳን ተፋላሚ ኃይሎች መካከል ውጊያ መቀስቀሱን ተከትሎ ወታደራዊው መንግስት ዋና ከተማውን ወደ ፖርት ሱዳን ካዛወረ ወዲህ የሱዳን ጦር አዛዥ ጄኔራል አብዱልፈታህ አልቡርሃንን ወደ ስፍራው አቅንተው የጎበኙ የመጀመሪያው የውጭ አገር መሪ መሆናቸውን ሮይተርስ ዘግቧል። ይሁንና ጠቅላይ ሚኒስትሩ በፖርት ሱዳን ዛሬ ባደረጉት የአንድ ቀን ጉብኝት በሱዳን ሰላም ጉዳይ ከጄኔራል አልቡርሃን ጋር ስላካሄዱት ውይይት በግልጽ የታወቀ ነገር የለም። በሱዳን ወታደራዊ አንጃዎች መካከል የተስፋፋው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ከመዳረጉ በተጨማሪ አስር ሚሊዮን የሚደርሱ ዜጎችን ከቤት ንብረታቸው እንዲፈናቀሉ ማድረጉንና በአገሪቱ የተለያዩ ክፍሎች የረሃብ መሰል ሁኔታዎችን ማስከተሉ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።